ኢትዮጵያ ውስጥ ተቃውሞ ሀገሪቱን ያጥለቀለቀው ሕዝቡ የመንግስትን ባዶ ቃሎች ሳይሆን እውነተኛ ለውጥ ማየት ስለሚፈልግ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳስበዋል። መንግስት የፖለቲካ ለውጦችን አመጣለሁ ሲል ሰሞኑን ማሳወቁንም የዘገየ መግለጫ ነው ብለውታል። ዲሞክራሲያዊ መንግስት እስኪመሰረት ሁሉንም ዜጎች የሚያሳትፍ የፖለቲካ ሥርዓት በሀገሪቱ እስኪፈጠር ምንም ቢያስከፍለን ትግላችን ይቀጥላል ብለዋል ዶክተር መረራ ጉዲና በዚሁ ለቪኦኤ በሰጡት ቃል ከናይሮቢ የደረሰን የሪፖርተራችን የጂል ክሬግ ዘገባ ለ ሰሎሞን አባቴ ያቀርበዋል ኦሮሚያ ክልል ውስጥ እየታየ ያለው ተቃውሞ ሕዝባዊ ንቅናቄ ነው መንግሥት ለሕዝቡ ጥያቄዎች ጆሮውን መስጠት አለበት ብለዋል የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና። ዲሞክራሲያዊ መንግሥት እስኪመሰረት ሁሉንም ዜጎች የሚያሳትፍ የፖለቲካ ስርዓት በሀገሪቱ እስኪፈጠር ምንም ቢያስከፍለን ትግላችን ይቀጥላል። መንግስቱ የካሮትና ልምጫ አካሄድን እየተከተለ ነው ያሉት ዶክተር መረራ ጠቅላይ ሚኒስትሩ የፖለቲካ ማሻሻያዎችን እንዲያደርጉ የገቡት ቃል የዘገየ እንደሆነ ተናግረዋል። በቅርቡ ኦሮሚያ ክልል ውስጥ በአመዛኙ የውጭ ነዋይ አፍሳሾች ንብረት በሆኑ ተቋማትና ፋብሪካዎች የአበባ እርሻዎችም ላይ በተጣለ ጥቃት ስድሳ ተሽከርካሪዎችን ጨምሮ ብዙዎቹ መቃጠላቸውን አንዲት አሜሪካዊት ተመራማሪ አዲስ አበባ አቅራቢያ መገደሏን የጂል ዘገባ አስታውሷል። አምነስቲ ኢንተርናሽናል የሚባለውን የሰብአዊ መብቶች ተሟጋች ቡድን ጨምሮ ሌሎችም የመብቶች ተከራካሪዎች የመንግሥት የጸጥታ ኃይሎች የተቃውሞ እንቅስቃሴዎችን ለመቆጣጠር በሚወስዱ የሚያስፈልጋቸው እርምጃዎች ከመጠን ያለፈ ኃይል እንደሚጠቀሙ ገልጸዋል። በዘንድሮው የሬቻ በዓል አከባበር ወቅት ፖሊስ በሰው ላይ አስለቃሽ ጋዝ እንዲሁም ጥይትም ወደ ሰማይ ከተኮሰ በኋላ 55 ሰው በትርምሱ ተረጋግጦና በየገደሉ ገብቶ መሞቱ ተዘግቧል። ባለፈው ነሐሴ ኦሮሚያና አማራ ክልሎች ውስጥ ተቃውሞዎች በተነሱ ጊዜ የጸጥታ ኃይሎቹ ባልታጠቁ ሰልፈኞች ላይ ተኩስ እየከፈቱ ቁጥሩ የበዛ ሰው ተገድሏል፣ በመቶዎች የሚቆጠሩ ተጎድተዋል። ናይሮቢ የምትገኘው ዘጋቢያችን ጂል ክሬግ የኢትዮጵያን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ቃል አቀባዮች ሐሳብ ለመጠየቅ በተደጋጋሚ ያደረገችው ሙከራ እንዳልሰመረላት ዘግባለች። ፐብሊሽ ዋት ዩ ፈንድ የሚባለው የግልጽ አሰራር አራማጅ ቡድን የምርምርና የክትትል ስራ አስኪያጅ ኤሊሳ ዳፊዮፍ ከቪኦኤ ጋር ባደረጉት ቃለ ምልልስ በሰው ውስጥ የተፈጠረው ተስፋ መቁረጥ ገንቢ ወደሆነ የፖለቲካ ኃይልነት መለወጥ አለበት ብለዋል። ሁከት በዚህ መንገድ ሲከሰት መንግስቱ አያችሁ አይደል እነዚህ እኮ የጥፋት ኃይሎች ናቸው። ከእነርሱ ጋር መነጋገርም መደራደርም አንችልም። የወደፊቱን አቅጣጫ ለማየት የሚያስችል ገንቢ ውይይት ከእንዲህ አይነቶች ጋር ማድረግ አንችልም። እኛ ማድረግ የምንችለው ስልጣናችንን ማጠናከርና እንዲህ አይነት ሰዎች በሀገሪቱ የፖለቲካ ምህዳር ውስጥ ቦታ እንዳይኖራቸው ማድረግ ነው የሚል ሰበብ እንዲያገኝ ነው የሚያደርገው። ስለዚህ ሁከት ሊያገኙ የሚፈልጉትን ውጤት እንዳያገኙ ያደርጋል። ተቃዋሚዎቹ ሰልፈኞች ግን ወደ እንዲህ አይነቶቹ አድራጎቶች የሚገቡት ድምፆቻቸው እንዲሰሙ ለማስገደድ ነው ብለዋል ዳፊየፍ። ተቃዋሚ ሰልፈኞች ምን ውጤት እንደሚፈልጉ ያውቁታል ብለዋል የኦፌኮው መሪ ዶክተር መረራ ጉዲና። ናው ፒፕል ዋንት ኣ ሪል ቼንጅ ዩ ኖው ኣ ሪል ቼንጅ ኦን ዘ ግራውንድ ኣ ሪል ቼንጅ ኦን አሁን ህዝቡ የሚፈልገው የተጨበጠ ለውጥ ነው፣ መሬት የያዘ እውነተኛ ለውጥ፣ በተጨበጡ ነገሮች የሚተረጎም እውነተኛ ለውጥ እንጂ ባዶ ቃላት አይደለም ሰው የሚፈልገው። ተቃውሞው ኦሮሚያ ውስጥ የተቀጣጠለው የአዲስ አበባና ዙሪያዋ የተቀናጀ ማስተር ፕላን በወጣበት ወቅት ቢሆንም ከዚያ ወዲህ በቀጠሉት ወራት እንቅስቃሴው የሰብአዊ መብቶች፣ የፖለቲካ ውክልናና የተሳትፎ ጥያቄዎችን እያካተተ ሰፍቷል።